በልዩ ሁኔታ የሚታይ ወይም የአስቸኳይ ጊዜ እርምጃዎች ወይም ውሳኔዎች በሚል ሰበብና ሽፋን ሰብአዊ መብቶች እንዳይደፈሩ የመንግስታቱ ድርጅት ከፍተኛ ኮሚሽነር ሚሸል ባሽሌ በአጽንኦት አሳስበዋል። ዛሬ የአስቸኳይ ጊዜ ስልጣናት ሊሰሩ የሚገባቸው ወረርሽኙን በተሳካ ሁኔታ ለመጋፈጥና ለመቆጣጠር ጉዳይ ብቻ ነው ሊሆን የሚገባው ከዚህ አንዲት ነቁጥ ወደፊት፣ አንዲት ነቁጥ ወደ ኋላ ሊንፏቀቅ ጨርሶ መፈቀድ የለበትም ብለዋል። በመግለጫቸው ከፍተኛ ኮሚሽነር ባሽሌ መንግስታት ተቃውሞውን እንዲጨፈልቁ፣ ህዝብን ጨምድደው እንዲቆጣጠሩ ወይም ስልጣን ላይ ለመቆየት ከጅለው የሚጠቀሙበት መሳሪያ ሊሆን ከቶ አይገባም። የሰብአዊ መብቶች ከፍተኛ ኮሚሽነሯ እንደሚሉት ከተለያዩ የዓለም አካባቢዎች በርካታ ቁጥር ያላቸው ስሞታዎች ደርሰዋቸዋል። ሰዎች የአካባቢዎች መዘጋትን ወይም የሰዓትና የአካባቢ ላፊ ገደቦችን ጥሰዋል በሚል ፖሊስና ሌሎችም የጸጥታ ኃይሎች አንዳንዴም እስከ ግድያ የደረሱ ከመጠን ያለፉ የኃይል እርምጃዎችን መውሰዳቸውን ነው እነዚያ ሪፖርቶች የሚናገሩት። በመሆኑም አሉ ባሽሌ በአስቸኳይ ሁኔታዎች ሊወሰዱ የሚገባቸውን እርምጃዎችና ገደቦች አስመልክቶ ቢሮቸው የፖሊሲ ደንብና መመሪያ አውጥቷል። በኮሚሽነሯ ማብራሪያ መሰረት ገዢው መርህ ሊሆን የሚገባው የአስቸኳይ ጊዜ እርምጃዎች መወሰድ ያለባቸው ሰብአዊነትንና ሰብእናን ባከበረ መንገድና አሰራር ብቻ ነው። ከፍተኛ ኮሚሽነሯ አክለው በመግለጫቸው ላይ ባሰፈሩት ማሳሰቢያ የህግ የበላይነት ካልተከበረ የህብረተሰብ ጤና አደጋዎች የሰብአዊ መብቶች አደጋ ይሆኑና ወረርሽኙን በመጠንም በጊዜም የሚዘልቁና በቀላሉ የማንላቀቃቸው ጣጣ ይሆናሉ ብለዋል። ሰዎች ምግብ ፍለጋ ሲወጡ ክልከላ ጥሰሃል በሚል መተኮስ፣ መግደል ወይም ሌሎች የማዋከብ አድራጎቶችን መፈጸም ፍጹም ተቀባይነት የሌላቸውና ህገወጥም ናቸው ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽላይ በዓለም ዙሪያ ሶስት ሚሊዮን የሚሆን ቁጥር ያለው ሰው ለአዲሱ ኮሮና ቫይረስ ተጋልጧል፣ ከ26 ሺህ በላይ ሰው በኮቪድ-19 ምክንያት ሞቷል። ሁሉም ሀገሮች በሚባል ሁኔታ የተለያየ ስፋትና አይነት ያለው አካባቢን የመዝጋት ወይም ገደብ የመጣል ውሳኔዎችን ተግባራዊ አድርገዋል።